ዴስቲኒ ኢትዮጵያ በተባለው መርሃ ግብር የተሳተፉ አስራ አራት የፖለቲካ ፓርቲዎች አባላትና ሌሎች የማህበረሰብ ወኪሎች መካከል አባል የነበሩ ወይም የተሳተፉ አንዲት እንግዳ ይዟል። ወይዘሮ ፍሬ አለም ሽባባ ይባላሉ። ለልጆች የምግብ መብት እንዲጠበቅ የሚሟገት ድርጅት ሰራተኛ ናቸው። መሟገት ብቻ አይደለም፣ ምግብ ለማግኘት የማይችሉ አያሌ ሕጻናትን በመመገብ እንዲማሩ የማስቻል ወይም የሚያስችል የማህበረሰብ ጀግናም ናቸው ይለናል። መለስካቸው አምሃ ነው ይህን ዝግጅት ያቀናበረልን። በሰፊው የሚታወቁ በመሆናቸውም የዴስትኒ ኢትዮጵያ መርሃ ግብር መሪዎች በምስጢር ከመረምሯቸው ሀምሳ ኢትዮጵያውያን መካከል አንዱ አድርጓቸዋል፣ ይላል መለስካቸው አምሃ። ተከታዩን ይዟል። ወይዘሮ ፍሬ አለም ከዚህ ስብሰባ ምን ጠብቀው እንደነበረ ስጠይቃቸው ምንም ከመጠበቃቸው በፊት የሚሰበሰቡትን ሰዎች ማንነት እንደ ሰሙ ፍርሃት እንዳደረባቸውና የደህንነታቸው ጉዳይ አሳስቧቸው እንደነበረ በሁሉም ዘንድ ይህ መፈራራቱ እንደነበረ ነው የነገሩኝ። ፍርሃቱ እንዴት ለቀቃችሁ አልኳቸው። እሱ ጥሩ ጥያቄ ነው። ፍርሃቱ የለቀቀን ደጋግመን ስንገናኝ ሁሉም ሰዎች አንድ ኮመን የሚያገናኝን ነገር ሰው መሆናችን መሆኑን አየን። ሰው መሆን አንድ አይነት ነው፣ ምንም እንትን የለውም። በቁርስ በምሳ በራት ውይይቶች ላይ በጠረጴዛ ዙሪያ የሚደረጉ ውይይቶች ላይ አብረን እንድቅ እንድንቀመጥ ሲደረግ በደንብ ታስቦበት ነው። ራሱ ቁርስ ምሳላት ላይ የምንቀመጠው ዝም ብሎ መቀመጥ የለም እና እዛ ላይ ኢሹዎች ይመረጣሉ። እዛ ኢሹ ላይ ሁሉ ሰው አስተያየት እየሰጠ ምግብ ይበላል። እዛ ላይ ሰዎችን የበለጠ እያወቅናቸው ሄድን። እያወቅናቸው ስንሄድ የመጀመሪያው ሪያክሽን መደንገጥ ነበረ። የደነገጥ ነው ለካ እነዚህ ሰዎች እንደዚህ አይነት ናቸው። እኛ የነበረን ስዕልና እነሱ ሆነው ያገኘናቸው ነገር ፈጽሞ ልዩነት ስልል በሱ በመደነቅ ትንሽ ጊዜ አጥፍተናል። ሳናውቃቸው ሀገራችን ለካ በዚህ አይነት ስለ ብዙ ነገሮች ያለን ግምት የተሳሳተ ነው ማለት ነው። በርቀት በምናውቃቸው ጉዳዮች ላይ ጠጋ ብለን ማየት አለብን እያል እንዲሁ እነሱን እያወቅናቸው ስንሄድ የነበረን እንትን ደስታ ነበረ። ተስፋ ደስታ እንደው ችግሩስ ባይፈታ ሁሉስ ቢቀጥል ሰው እንደዚህ መነጋገር ከቻለ አይበቃውም ወይ? ምንድን ነው ታዲያ? ይሄኮ ይሄ ነው የሚፈለገው የሚል እንትን ውስጥ ነበር። በኋላ ደግሞ ሪል የሆኑ ጉዳዮች ላይ እያነሳን ስንነጋገር የሚሰጧቸው በሳል ሀሳቦች ያስደነግጡት ነበር በጣም እሱን እሱን እያየን እንደኛ አይነት ሰው ደግሞ ይሄ ፕራክቲሽነር የሚባሉት ማለት ነው፣ በትክክል መሬት ላይ ያለውን ችግር የዕለት እለት የኑሮውን የሁኔታውን የሚያውቁ ሰዎች ሲኖሩ ዝም ብሎ ሀሳባዊ ነገር ላይ ብቻ ሰዎች እንዳይከራከሩ እንትኑን መሬት የማስነካት ጉዳዩን ቁም ነገሩን መሬት እንዲነካ የማድረግ ሚና ተጫውተናል። እዛ ላይ አጀንዳ ሴቲንግ የሚባለው እሱ ነው። እና እኛ አሁን ልክ በብዙ ውይይቶች መካከል ድንገት ተነስቶ ስለ ምግብ ማውራት ማለት ነው። ይሄ በቃ ምግብ ለዘመናት ያልተፈታ ጥያቄ ነው ለኢትዮጵያ ሕዝብ። ስለዚህ እናንተ ሁላችሁም ስለ ምግብ አንዳችሁም አላነሳችሁም። አሁን ስለዚህ ምን አይነት ተቆርቋሪነት ነው እያወራችሁ ያላችሁት? እንደዚህ አይነት ጥያቄዎች ማለት ነው እና እነሱን ልክ ወደ ህሊናቸው የሚመልስ እና በትክክልም ይሄን ነገር በደንብ አላየነውም ነበር በእኛ የፖለቲካ ፕሮግራም ውስጥ ከዚህ በኋላ ትኩረት እናደርጋለን። እንደውም አንዳንዶቹ በግል እኔጋ እየመጡ ከዚህ በኋላ ታያለሽ ይህን ነገር ዋና አጀንዳ ባናደርገው ብኛ ያሉኝ ሁሉ አሉ። እና ልክ እንደዚህ አይነት ሚና ነው የተጫወት ነው። እስቲ በመርሃ ግብሩ መጨረሻ ላይ የተገኘውን ውጤት እንዴት ነው የምትመዝኑት? በመርሃ ግብሩ መጨረሻ ላይ የተገኘው ውጤት በብዙ ደረጃ ነው የማየው አንዱ እነዚህን አካላት ማቀራረብ በራሱ አቀራርቦ አንድ መድረክ ላይ ቁጭ ብለው ለህዝብ ሲታዩ ለመጀመሪያ ጊዜ ሰዎች በሀገራቸው ጉዳይ ላይ መፍትሄ እንደሚያገኙና ተስፋ እንዳለን እንደ ሀገር የፖለቲካ ልዩነቶች አገራችንን እንደማይበታትኑ ነው ለጠብ እንደማይዳርገን ህዝቡ በተጨባጭ ስላየ ሰው እንቅልፍ ተኝቶ ነው ያደረው። ልክ ከዛ ቀን በኋላ የመጀመሪያው እሱ ነው የፖለቲካ ባህሉን የቀየረ። የፖለቲካ ባህላችን ትራንስፎርም አርገነዋል የሚል መልእክት ያስተላለፍንበት ትልቅ መድረክ ነበር። እሱ እንግዲህ ዝርዝሩ እንዳለ ሆኖ ማለት ነው። የፖለቲካ ባህል ስንል ኮሚኒኬት የምናደርግበት የምንግባባበት። እንዲህ ሰው እኮ ጉዳይ አይመረጥለትም ራሱ ይጠቅመኛል ብሎ ያሰበውን ጉዳይ ሰው ሲያራምድ የሚያራምድበት ባህል ነው አሁን እኛ ሀገር ያስቸግረን እና እሱን ትልቅ መልእክት አስተላልፏል። ልዩነቶች እንደተጠበቁ ሆነው እንደ ሰው ግን በሰላም መኖር እንችላለን፣ መነጋገር እንችላለን ነው። ሁለተኛው ለሀገራችን ክሮስከቲንግ ኢሹስ የሚባሉት ምንድን ናቸው? እነዚህ ዋና ጉዳዮች ለኢትዮጵያ ፖለቲካዊ ወደፊት ዕጣ ፈንታውን የሚወስኑት ለሚቀጥለው ሀያ ዓመት ሀገራችንን ወደፈለግነው ዳይሬክሽን መጀመሪያ የምንፈልገው ምንድን ነው ነው የምንፈልጋት ኢትዮጵያ ነው ራሱ ርሱ የምንፈልገው ነገር ላይ ልዩነት የለንም ሁላችንም ማለት ነው መጨረሻ ላይ ይህን የምንፈልገው ነገር ላይ አንድ አይነት ነው ሁሉም ሰው የሚፈልገው? የበለጸገች ኢትዮጵያ፣ ሁሉ ሰው የሚከበርባት ኢትዮጵያ፣ ህጻናት በስርዓት የሚያድጉባት ኢትዮጵያ፣ የዜጎች መብት የሚከበርበት ኢትዮጵያ ነው የሚፈልገው። ሁሉም አካላት የሚፈልጉት ይህን ነው። የምንፈልገው ነገር አንድ አይነት ከሆነ ስለዚህ አካሄዱ ላይ ነው ማለት ነው ልዩነት ያለን። አካሄዱ ላይ ያለን ልዩነትም እንደተጠበቀ ሆኖ ዋና ጉዳዮች ምንድን ናቸው የሚለውን ይሄ ቡድን አንጥሮ ያወጣበት ፕሮሰስ ነው። ሌላው ጠቃሚ ነው የምንለው ሶስት ናቸው። ዋና ጉዳዩ የምግብ ዋስትና ወይም ፉድ ሲኩሪቲ የሚባለው ኢትዮጵያ ለዘመናት ያልመለሰችው ጥያቄ እስካሁንም እየታገለን ያለ ችግር የምግብ ነገር አልተፈታም። አንድ እሱ ነው። ሁለተኛ ክላይመት ቼንጅ ነው ግሎባሊም የምናውቀው ችግር ነው። ኢትዮጵያ ደግሞ እዚህ ላይ ብዙ ካልሰራች ህዝባችንም ሀገራችንም አደጋ ላይ እንደምትወድቅ ጥናቶችም ያሳያሉ፣ ሳይንቲስቶችም ይጮሃሉ በዚህ ዙሪያ ምክንያቱም አንዱ ከአንዱ ጋር የተያያዘ ስለሆነ ሶስተኛው ፖፑሌሽን ግሮዝ ነው፣ የህዝብ እድገት የህዝብ ቁጥር መጨመር። አዎ እነዚህ ሶስቱ ተመጋጋቢ ናቸው፣ አንዱ አንዱን ይይዛል። እነዚህ ሶስቱ በስርዓት ካልተመሩ ምንም አይነት የፖለቲካ እንደው በጣም ህልም የሚመስል ፖለቲካ እንትን ይዘን ብንመጣ ምንም የሚሆን ነገር የለም። ስለዚህ ሁሉም ለሚቀጥለው ሀያ ዓመት በፖለቲካ ውስጥ ግንባር ቀደም ሚና እጫወታለሁ የሚል ማንኛውም አሁን ያለ ወደፊት የሚመጣ አካል ቢሆን እነዚህ ሶስቱን ነገሮች ላይ ነው የምንመዝነው። እነዚህ ሶስቱ ነገሮች ላይ ምን እቅድ አለው አሁን እንግዲህ እንዲሰራ የሚፈለግ ነው። እዚህ ሶስቱ ነገሮች ላይ በሙሉ እነዚህ ፖለቲካ ፓርቲዎች ልዩነት የላቸውም። ሁሉንም ችግር ናቸው ብለው ያምናሉ። ሁሉንም መፍትሄ ይፈልጋል ብለው ያምናሉ። ሁሉንም በጥንቃቄ መሰራት ያለባቸው የኢትዮጵያ ጉዳዮች ብለው የተስማሙባቸው ናቸው። ግን እንግዲህ ቅድም መደንገጠውን ከዛ በኋላ እየተለማመዳችሁ እንደመጣችሁ ተመልክቻለሁ። እስካሁን ባለንትን ይሄንን ውጤት ግን ጠብቀው ነበር። ከተወሰነ በኋላ አልጠበቅንም። ምክንያቱም በየስብሰባው ላይ ሁልጊዜ በፍርሃት ነው የምንገናኘው። ምክንያቱም ሀሳብ ይቀይሩ ይሆን ይቀሩ ይሆን ይሄ አያስፈልግ የሚሉ ይሆን ከፓርቲያቸው ጋር ተነጋግረው ይሄ ለምን ያስፈልጋል ብለው እንደገና ሌላ ነገር የሚል ሁሉም ሰው ሰቀቀን ውስጥ ነው የነበረው። ግን እንደዛ አልነበረም። በመጡ ቁጥር እንደውም የበለጠ ሀሳብ ለማካፈል አንብበው ተዘጋጅተው ነበር የሚመጡት እና ቁርጠኝነታቸው ሁሉ በየጊዜ ይታይ ነበር። በጣም እኛ እሱ ነው በቃ ያስገረመን። ከኛ የበለጠ ቁርጠኞች ነበሩ እነሱ። እንደውም የበለጠ በሰዓት የፖለቲካ ሰዎች በጣም ይፈልጉት ነበር። ይሄንን ደጋግመውም ይናገራሉ። እኛ ይሄንን በጣም እንፈልገዋለን። ተጠናክሮ እንዲቀጥል እንፈልጋለን። ካለፈው እንደ አይነት ትምህርት አግኝተናል። እንደ አይነት ወዳጆች አፍርተናል። ለምሳሌ እነከሌ ነከሌን እኛ እናውቃቸውም ነበር አሁን ግን ተዋውቀን እየተጠያየቅን ነው ብለው ይናገራሉ ዛ ሻይ ብሬክ ላይ እንደዚህ አብረው ሽርሽር ጉዞ በእግራቸው ያደርጋሉ። አብረው ቡና ይጠጣሉ። ይሄ እንደ ሰው ያላቸውን ግንኙነት አጠናክሯል። ለእነሱም ለራሳቸውም እረፍት ሰጥቷቸዋል። ይህን ማወቃቸው ምክንያቱም ስጋቱ ከባድ ስለነበረ በሁሉም አቅጣጫ ያ ያ ጠቅሟል። በተለይ ላይቀጥል ይችላል ብለን የሰጋንባቸው ጊዜያቶች ነበሩ። ሰኔ 15 በከፍተኛ አመራሮች ላይ ጥቃት ሲደርስ መሀል ላይ ነው የነበረ የኛ እኔ በአጋጣሚ ወደ ውጭ ለስራ ሄጄ ነበረ መንገድ ላይ እየተጓዝኩ ነው ይህን ዜና የሰማሁት ለሁላችንም ከባድ ሀዘን ነበረ በጣም ከሀዘኑ በኋላ እና እንባችን ከፈሰሰ በኋላ በእኔ ጭንቅላት ውስጥ ሁለተኛ የመጣው ነገር ይሄ ሴናሪዮ ቲም እንደገና ይገናኛል ወይም ነበረ ምክንያቱም ይሄ የተፈጠረው ችግር ይህን ቡድን እንዴት አፌክት እንደሚያደርገው አላወቅንም ነበር ሁላችንም እና ድንጋጤያችን እሱ ነው። ሁለተኛ ብዙ ነገር ተበለሻሽቶ ቢበታተን አገሩ ቢበታተን ይሄ ቡድን ብቸኛ ሬስኪዩ እንትን ሊሆን ይችላል። ምክንያቱም ሰው መገናኘት የሚችልበት ሌላ ምንም መንገድ የለም እና ረዲ ተዋውቀናል። ጥሪ ቢደረግ አንዴም ሁሉም ወደ አንድ እንትን ሊመጡ ይችላሉ። እና ሁለቱም አይነት ዝብርቅርቅ ያለ ሀሳብ ነው የነበረን። በኋላ የተደረገው ስብሰባ ላይ ሁሉ ሰው ሲገናኝ በከባድ ሀዘን ነው የተገናኘ ነው በጣም ከባድ ሐዘን ውስጥ ሆነን ነው የተገናኘ ነው። ሁላችንም አገታችን ደፍተናል። ሁሉ ሰው አዝኗል፣ ተደናግጧል። አንዳንዶች ላይ ተስፋ መቁረጥ ይታይ ነበር። በጣም እንደዚህ ከሆነ ታዲያ ምንድን ነው እንትኑ የሚል ነው። ከዛ ወጥተን እንደገና ተስፋ ለማድረግ በጣም ብዙ ንግግሮች ያስፈልጉ ነበረ። መቼ ነው ይሄ ውጤት ሊመጣ ይችላል ብለው ነው ፍንጭ የታየት መቼ ነው ወደ መጨረሻው አካባቢ ብዙ ሰው በጣም መግባባት ቻለ። ከስጋት ወደ ጓደኛ ወደ መሆን ወደ መግባባት በደንብ እንደ ቤተሰብ ወደ ማውራት ተሸጋግረን ነበረ። ወደ መጨረሻው አካባቢና ትልልቆቹ ፖለቲሽያንስ ሲኒየር ሰዎች ከእኛ ጋር እኩል ልክ ክፍል ውስጥ ተማሪዎች አብረው ሲማሩ እንደሚነጋገሩት ነው ከኛ ጋር የሚነጋገሩት እንጂ ምንም ልዩነት የለም። ሃይራርኪ የለም፣ ስልጣን ምናምን እዛ አይከበርም። ሁሉ ሰው እኩል ነው። እንደ ክፍል ተማሪ ነው የምናወራው። እንዲያረጋችሁት እንዲጎደለ ምናምን፣ ሁሉ ሰው እየተሳተፈ እንደዛ ነው የተደረገው፣ እና ፕሮሰሱ ራሱ በጣም አቀራራቢ ስለነበረ መጨረሻ ላይ ረሳ ነው ሁሉ እነዛ ሰዎች የሆነ ከሌላ ቡድን እንደመጡ ከሌላ ፖለቲካ ምናምን፣ አሁን የእኛ ቲም እያለ ነው የምናወራው ራሱ ይሄንን። ስለዚህ እንዲህ አይነትን ስለነበረ ፕሮግራሙ ይፋ በተደረገበት ቀን በጣም ለሰውም የሚታይ ነበር፣ በግልጽ ግልጽ ነበር። እና በደንብ ብስል ብሎ የወጣ ነገር ስለነበረ ነው ሰውንም ያስደነገጠው። በዚህ ውጥን የተገኘው ውጤት ለሌላ ሁሉ ለፖለቲካ ፓርቲዎችም አይደለም ለህዝቡ ጭምር ሀብት እንዲሆን እንዴት ነው ያደርጋችሁ? እንዴት ነው የምታረጉት? አሁን ለሚቀጥለው አንድ ዓመት እቅድ ወጥቷል፣ ይሰራል። እዛ የዲስሚኔሽን ቲም አባል ነኝ እኔም፣ አብረን በየክልሉም እየዞር የምንሰጣቸው ትምህርቶች ይኖራሉ። ምናልባት በዚህ ኤክሰርሳይዝ ውስጥ ያገኘ ነው ጥቅም የምንለው የባህል ትራንስፎርሜሽን ነው እና እኔ ወንድሜን የተለየ አቋም የፖለቲካ አቋም ስላራመደ እሱ ላጠፋው አይገባም። ላዳምጠው ነው የሚገባው። እኔም የራሴን አቋም አጠናክሬ ለመሄድ መጀመሪያ ከጎኔ ያለው ሰው የሚናገረው ነገር በደንብ ማዳመጥ አለብኝ። ይሄ ደግሞ የሰለጠነ የፖለቲካ ባህል የሚጠይቀው ስነስርአት ነው። መነጋገርና መደማመጥ፣ ስድቦችንና ማስፈራራቶችን ወደ ክርክር መቀየር፣ ሀሳብን መግለጽ፣ ሀሳብን በሀሳብ መሞገት በምክንያት መሞገት። ሁልጊዜም ደግሞ ለመሟገት አናዳምጥም፣ አንደርስታንድ ለማድረግም ነው። ምና አንዳንዶቹ ነገሮች ምንም መልስም የሌላቸው ናቸው። ዝም ብሎ አንደርስታንዲንግ ብቻ የሚፈልጉ ናቸው። እና እነሱ እነሱን እንግዲህ ባህል ስለሆነ አሁን እየታገልን ያለው ምናልባት ይሄ ቡድን ባህል ግንባታ ላይ ነው አስተዋጽኦ የሚያደርገው ብዬ አስባለሁ። የተሻለ ባህል ተገንብቷል እዚህ ቡድን ላይ የተሻለ ነገር አለ። ከዚህ በላይ መሰራት አለበት። ብዙ ቦታ ይሄ መነገር አለበት። ያን ዕለት እንኳ በቀጥታ ቴሌቪዥን የተላለፈው ፕሮግራም የብዙ ሰዎችን አስተሳሰብ ቀይሯል። ከዛ በኋላ ሰዎች ተቀይሯል፣ ብዙ ሰዎች ተቀይሯል፣ ተስፋ አርገዋል። ከዛም ደጋግመው በየሚዲያው ደግሞ እየቀረቡ ይኸው ቡድን የተወሰኑ የተወሰኑ አካላት ሲናገሩ የሰሙ ሰዎች ሁሉ እጅግ በጣም ደስተኞች ናቸው። እና አሁን ሰው ስለተለያየ የፖለቲካው አቋም አይደለም የሚጨነቀው ስለምንገልጽበት ባህል ይሄ መሳደብ፣ ማዋረድ፣ ሰዎች ማንቋሸሽ፣ ማጥላላት፣ አምባገነናዊነት ጋር እየተጋፈጠን መሆኑን የምናይበት ብዙ እንትን አለና አንዱ የሀገራችን ትግል የሚሆነው አምባገነንነትን ሳናውቀው እኛ ውስጥ ተጠናውቶን እያለ ሌሎችን አምባገነን እያል እኛ ራሳችን አምባገነን ይሄን አለማወቅ ነው እንግዲህ ትልቁና ይሄ እውቀት የሚጠይቅ ነገር ስለሆነ ይሄ ቡድን እየዞረ በማስተማር ይሄንን ፕሮሞት በማድረግ ሰዎች የተለየ አቋም ሲኖራቸው አክብረናቸው ልናዳምጣቸው እንችላለን። እነሱን ማዋረድ የለብንም፣ ማጥላላት የለብንም፣ ሌላ ስም መስጠት የለብንም። ፍርሃት አጥፍተን ነው አገራችን የምታድገው። አገራችን የምታድገው ደግሞ ከአንድ ወገን በሚመጣ ሀሳብ አይደለም። ከሁሉም ሰው በሚመጣ ሀሳብ ያተጠራቅሞ ነው ትልቅ ሀገር የሚገነባው። ይቺ ሀገር የሁሉም ሰው ናት ካል የሁሉም ሰው ሀሳብ ዋጋ አለው የሚለውን መልእክት በተግባር በማሳየት ባህል ውስጥ ያለውን ነገር በመቅረፍ ነው ምናልባት ትልቅ አስተዋጽኦ ይደረጋል ብዬ የማስበው። ግን ከዚህ በላይ ብዙ ስራ ይጠይቃል፣ ሀገራችን ትልቅ ስለሆነች። ተስፋ አለዎት ማለት ነው? እጅግ በጣም ተስፋ አለኝ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ።